ኢትዮጵያን ለሰባት ዓመታት በርዕሰ ብሔርነት ያገለገሉት ዶክተር ነጋሶ ጊዳዳ ለግማሽ ምዕት ዓመት የዘለቀ የፖለቲካ ህይወት ነበራቸው። በተለያዩ የፖለቲካ ፓርቲዎች ውስጥም በመሳተፍ የተሻለ ነገር ላሉት ሁሉ መስራታቸውን ዲ ደብሊው ያነጋገራቸው ሶስት ምሁራንና በቅርበት የሚያውቋቸው ሰዎች ይናገራሉ። ዶክተር ነጋሶ ከተማሪዎች ንቅናቄ ጀምሮ የኦሮሞ ህዝብ ተበድሏል፣ ተገፍቷል ብለው ያምኑ ስለነበር ወደ ትግል ገብተዋል በማለት በቅርበት የሚያውቋቸውና የነጋሶ መንገድ የቅዱሰኛውን መጽሐፍ የጻፉት አቶ ዳንኤል ተፈራ ነግረውናል። የኦሮሞ ህዝብ ቋንቋው፣ ማንነቱ፣ ባህሉ ይከበርለት ከሚለው በመነሳትም ሌሎች የመብትና የእኩልነት ጥያቄዎችን አንግበው ይንቀሳቀሱ ነበር ነው የሚሉት። የኦሮሞ ህዝብ የእኩልነት ጥያቄ መመለስ አለበት። የኦሮሞ ህዝብ ተጨኩኗል፣ ተገብቷል ከሚለው ነው። ተቋማት በትክክል ተገንብቶ በእነዚህ ተቋማት ህዝቡም ራሱን በራሱ የማስተዳደር መብቱን መወሰን አለበት። መወሰን ያለበት ህዝቡ ነው ነበር የሚሉትን ግን እሳቸው ወሳኝ ሆነው የቀድሞው ርዕሰ ብሔር ዶክተር ነጋሶ ጊዳዳን ከሽግግር ወቅት በኋላ በተለይም ከኦሮሞ ነጻነት ግንባር አባልነታቸው ወጥተው በቀድሞ መጠሪያው ኦህዴድን ከተቀላቀሉ በኋላ የሚያውቋቸው አቶ ይተፉ ቶላ ደግሞ የግል ጥቅማቸውን ትተው ለፍትህ ለዲሞክራሲ መስፈን ብሎም የኦሮሞ ህዝብ ፍትሐዊ የሀብትና የስልጣን ክፍፍል ተጋሪ እንዲሆን ሰርተዋል። ለኦሮሞ ህዝብ የተወለዱ በዚህ ውስጥ ያለፉና በሂደትም የኖሩ ናቸው ይላሉ። የኦሮምኛ ቋንቋ የፌዴራል ቋንቋ እንዲሆን ዛሬ ሳይሆን ሲያነሱ ነበሩ። ከሽግግር መንግስት ጊዜ ጀምሮ ሲያነሱ ነበር። በሌላ በኩል አጠቃላይ ሰብአሙን ዲሞክራሲያኑ የሚከበር ነው። እስከ መጨረሻ ስታገል የነበሩ አንደኛ የፊት ጥያቄ ሁለተኛ የዲሞክራሲ ጥያቄ የሰብአማት ለማስደሰት ይሄ ኢንቨስትመንቱን ደግሞ አርሶአደሩን እያፈናቀል እንደሆነ በተለ ደግሞ ሳዊ የሀብትና የስልጣን ክፍፍልም እንደሌለ ከመጨረፍ ህይወታቸውን ሰጥ ነጻ ሚዲያን እንዲኖር ስታገብ የነበሩ ናቸው። ሀሳባቸውን ለዲደብሊዩ ያጋሩት ፕሮፌሰር ህዝቅኤል ጋቢሳ ደግሞ ዶክተር ነጋሶ እንደ አንድ ምሁር በተለይ የምዕራብ ኦሮሞን ታሪክ በማጥናት ታሪኩ ለህዝብ እንዲታወቅ የሰሩ ናቸው ሚሏቸዋል። እንደተማረ እንደ ምሁር የታሪክ አዋቂ በተለይ በምራብ ኦሮሚያ ያለውን ታሪክ አስቀድመው ከጻፉት እና በመጽሐፍ ደረጃ ካቀረቡት አጥንቶ ካቀረቡት ሰው አንዱ ናቸው። በዚህ በኩል የተደበቀውን ታሪክ በመጽሐፍ ደረጃ በማድረስ እንደ ምሁር አስተዋጽኦ አድርገዋል። ፕሮፌሰሩ እንደሚሉት የኦሮሞ ነጻነት ግንባር ከመንግስት መዋቅር ውስጥ ሳይሆን ከውጭ ሆኖ ሲታግል የነበረ ሲሆን ዶክተር ነጋሶ ግን ወደ መንግስት ከገቡ በኋላ ከውስጥ ሆነው ብሔርተኝነት ተቋማዊ መሆን የሚችልበትን አሰራር ይሰሩ የነበሩና ያሳዩም ናቸው ይሏቸዋል። ከዚህም ባሻገር ለኦሮሞ ህዝብ ራስን በራስ የማስተዳደር ጥያቄ ምላሽ እንዲያገኝ ከመንግስት ከወጡ በኋላም ለህዝብ መብት መከበር ታግለዋል በማለት ፕሮፌ ፕሮፌሰር ስቅል ይናገራሉ። ኦሮሞ ህዝብ ትግል ዋናው መነሻውና መድረሻውም የኦሮሞ ህዝብ የራስን ዕድል በራሱ እንዲወስን ያ መብት ደግሞ ያልተገደበ መብት እንዲሆን እስከ መገንጠል ደረጃ የሚባለው ነው ያ መብት ነው በመብት ደረጃ በሕገ መንግስት ውስጥ እንዲገባ ካደረጉ ሰዎች ውስጥ አንዱ ናቸው ለማለት ይቻላል። በዚህ በኩል ከፍተኛ አስተዋጽኦ አድርገዋል። ከመንግስት ከወጡ በኋላ እንግዲህ ለመብት መከራከሩ ቀጠሉበት። ዶክተር ነጋሶ ጊዳዳ ከማለፋቸው በፊት በኦሮሞ ህዝብ ታሪክና በኢትዮጵያዊነት ዙሪያ ሰፊ ትንታኔ ቀንብቦ የያዘ መጽሐፍ እያዘጋጁ እንደነበርም ሰምተናል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ።